በሪያድም ሆነ በመላው ሳውዲ አረቢያ የሚኖሩ አብዛኞቹ ኢትዮጵያውያን መገለጫቸው በዝቅተኛ የስራ መስኮች መሰማራታቸውና በርካታ ልጆች መውለዳቸው ነው። ይህ በሌላው ዓለም ሊታሰብ የማይችል ተቃርኖ ግን እስካለፈው ሐምሌ 2009 ድረስ ምንም አይነት ግብር፣ ተጨማሪ እሴት ታክስ ባልነበረበት፣ በአንጻሩም የመንግስት ድጎማ በሽበሽ በሆነበት ሳውዲ አረቢያ ይቻል ነበር። በሪያድ የኢትዮጵያ ኮሚኒቲ ማህበር ሊቀመንበር አቶ ሻውል ጌታው እንዳብራሩት ከእንግዲህ በሳውዲ አረቢያ የኢትዮጵያውያን ዕጣ ፈንታ በሶስት የተከፈለ ነው። አንድም ክፍያውን ችሎ መኖር፣ ሁለትም ጠቅሎ ወደ ኢትዮጵያ መግባት፣ አሊያም ደግሞ ከነ ቤተሰብ ህገ ወጥ ሆኖ ሳውዲ መቀመጥ። በኢትዮጵያ ጉዟቸው ታዲያ በተለይ ጉዳዩ በቀጥታ ከሚመለከታቸው የውጭ ጉዳይ ሚኒስትር ዴታ ዶክተር አክሊሉ ኃይለ ሚካኤል ጋር ውጤታማ ውይይት አድርገዋል። እነዚህ የተባሉት ክፍያዎቹን ከፍሎ የመኖሪያ ፈቃዱን ማደስ ካልቻለ አንድ ሰው በሚቀጥለው ቀን ጀምሮ ህገ ወጥ ይሆናል ማለት ነው። እነዚህን አማራጮች ለማስረዳት ሞክረናል። ዶክተር አክሊሉም እነዚህ ሁለቱ አማራጮች አማራጭ እንዳልሆኑ ነው ያስረዱን። አማራጩ ዜጎች ወደ ሀገር መመለስ ነው የሚል መልስ ነው የሰጡን። የችግሩን ስፋትና ጥልቀት ከመረዳት አልፎ ጉዳዩ የመንግስት አጀንዳ እንዲሆን ያደረጉትም ጥረት ሰሚ ማግኘቱን አቶ ሻውል ያብራራሉ። ዋናው አላማችን ስንሄድ ሄድ ነው ይህንን ጉዳይ መንግስት አጀንዳ አድርጎ እንዲይዘው እኛ በገባን መጠን መንግስት የችግሩን ጥልቀት እንዲያውቀው ማሳወቅ ነበር ዓላማችን ያንንም አድርገናል ከውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ና ከሰራተኛና ማህበራዊ ጉዳይ ሚኒስትሩ አቶ አብዱልፈታህ አብዱልአዚዝ ጋር የተወያዩት አቶ ሻውል እንደሚሉት መንግስት በጉዳዩ ውሳኔ ለመስጠት ዝርዝር እውነታዎችን ማግኘት ይፈልጋል ለምሳሌ አንድ የተጠየቅነው ጥያቄ ምን ያህል ህብረተሰብ መቼ ወደ አገር መግባት ይፈልጋል? ምን ያክሉስ የህብረተሰብ ክፍል ለምሳሌ በትራንስፖርት የሚያገለግል መኪና አለው? ቁጥር ለውሳኔ በጣም ወሳኝ ነው ለነሱ። እኛ ይሄ ዴታ የለን። ስለዚህ አሁን በዋናነት ይህንን የተደራጀ ዴታ ለሚስዮኑም አቅጣጫ ይሰጠዋል። ከእናንተ ጋር ተባብራችሁ ይህን የመስራት አሳይመንቱ ለእኛ በሪያድ የኢትዮጵያ ኮሚኒቲ ማህበርም ለመንግስት ወቅታዊ መረጃን ከመስጠት ጋር ከሪያድ ኢትዮጵያዊ ማህበረሰብ ጋር ወቅታዊና ጠቃሚ መረጃዎችን በመለዋወጥም ሆነ ለማህበረሰቡ የሚጠቅሙ መንገዶችን በማመላከት እንደሚሰራ የኮሚኒቲ ማህበሩ ሊቀመንበር ያሰምሩበታል። የከዚህ በፊቱ ጥያቄ የለግዠሪ ጉዳይ ነው፣ የትርፍ ጉዳይ ነው። የአሁኑ ግን ኔሴሲቲ ነው። በቃ አገር ቤት ልጆቹን ይዞ እለቱን የሚቀጥልበትን ነው ህዝቡ እየጠየቅ ያለው እንደ ድሮ በትርፍ ላስገባ አይደለም። ምክንያቱም ይህ ካልሆነ ሌላ ችግር ውስጥ ነው ህብረተሰቡ የሚገባው። ይህ እንዳይፈጠርም አቅማቸው የፈቀደውን ሁሉ ለማድረግ በርካታ መርሃ ግብሮችን መንደፋቸውን ያብራራሉ። እኛ ይህንን ጉዳይ ጀምረናል። የጀምርነውም እንዲሁ ዝም ብሎ ለመጀመሪያ ያክል አይደለም። እስከ መጨረሻው እስከ ምንችለው ነገር ሁሉ እናደርጋለን ከሚስዮኑ ጋር አብረን ሆነን መንግስት የሚፈልገውን መረጃ ለመስጠት በምንችለው እንሰራለን። አቶ አልአሚን መሐመድ ጀማል ላለፉት 28 ዓመታት በሳዑዲ አረቢያ ኖረዋል። የዛሬ ሰባ ዓመት ግድም ኢትዮጵያውያን ሀጃጆች ለሳውዲ ችግረኞች ምጽዋት ሲሰጡ እንደነበርም ይጠቅሳሉ። አዱኛ ቦታዋን ለዋውጣ ዛሬ የተግላቢጦች መሆኗንም ያስታውሳሉ። አምስት ልጆቻቸውን ይዘው ወደ ሀገር ለመግባትም ከኢትዮጵያ መንግስት ሊያገኙ በሚችሉት ድጋፍ ተስፋ አድርገዋል። ሀገሪቷ ለሚማሩ ትላልቅ ዲፕሎማሲ ሰዎች የሆኑም ትላልቅ መሪዎች በሪያድ ብቻ ሳይሆን በሳውዲ ያለ ችግር በደንብ ያዩትና ያጠነት ስለሆነ ለእኛ የሚበጅ እንደዚህ ለስደተኛ ሀገሩ ሲገባ የሚቃወቁበትን ነገር ያደርጋሉ የሚል ሙሉ እምነት አለን። በ2009 የትምህርት ዘመን ልጆቻቸውን ወደ ሀገርም ሆነ በሳውዲ ወደሚገኙ ትምህርት ቤቶች መላክ ያልቻሉ ኢትዮጵያውያን ቁጥር በርካታ ነው። ስለሺሽብሩ ለዶችቨለ ሪያድ